የኦሮሞ ዴሞክራሲያዊ ፓርቲ የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማን ለማንሳት እንዳልወሰነ የፓርቲው ጽሕፈት ቤት ኃላፊ አቶ አዲሱ አረጋ አስታወቁ። ከንቲባ ታከለ ኡማ ከስልጣናቸው ይነሳሉ የሚሉ መረጃዎች ሰሞኑን ሲናፈሱ እንደነበር ይታወቃል። ዘጋቢያችን ሙክታር ጀማል ከአዲስ አበባ አጭር ዘገባ ይዟል። የአሜሪካ ድምፅ ከንቲባው ቅርበት ካላቸው ባለሥልጣናት ጉዳዩን ለማጣራት እንደ ሞከረ ከሳምንት ባልበለጠ ጊዜ ኢንጂነር ታከለ ኡማ ከሥልጣናቸው እንደሚነሱ እንደ ተነገራቸው፣ ነገር ግን ግልጽ የሆነ በደብዳቤ የተደገፈ መረጃና ትዕዛዝ እንዳልቀረበ ተናግረዋል። ምክትል ከንቲባውም ቢሆኑ በሐሳቡ ደስተኛ እንዳልነበሩን የተነገረው የከንቲባ ጽሕፈት ቤት የፌስቡክ ገጽ በትላንትናው ባወጣው መረጃ ኢንጂነር ታከለ ኡማ በሥራ ላይ ይገኛሉ የሚል መረጃ አሰራጅቷል። ነገር ግን ኢንጂነር ታከለ ኡማ በሥራ ላይ ይገኛሉ ቢልም ከሥራ በቅርብ ጊዜ ይዘዋውራሉ የሚለውን ሐሳብ ማስተባበል የሚችል አይመስልም። ይህ መረጃ ይህንን ጉዳይ ተመልክቶ ድርጅቱ ያሰበው ነገር ካለ የጠየቅናቸው የኦሮሞ ዲሞክራሲያዊ ፓርቲ ጽሕፈት ቤት ኃላፊ አቶ አዲሱ አረጋ ተከታዩን መልስ ሰጥተዋል። ኢንጂነር ታከለ ኡማ ከአዲስ አበባ ከተማ አመራርነታቸው ይነሱ ስምሪታቸው ይቀየር ብሎ አልወሰንም። ፓርቲ አመራሩን የሚሾምበት አመራሩን የስራ ስምሪት የሚሰጥበት አመራሩን ወደ ትምህርትና ስልጠና የሚልክበት የራሱ አሰራር አለው፣ የራሱ የውስጥ ሂደት አለው። ይሄን ተከትሎ በአዲስ አበባ ከተማም ሆነ በሌሎች አካባቢዎችም ብዙ ነገር ነው ሲወራው የነበረው። ሳምንቱን በሙሉ በዚህ ዙሪያ የተደረገ ምንም አይነት ለውጥ የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።